አድራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ። ሰማይንና ምድርን የሠራ እግዚአብሔር ከጽዮን ይባርክ ይላል። እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮቼ። እኔና እናንተ በዚህን ጊዜ ልባችንን በእግዚአብሔር ፊት ማፍሰስ እንዳለብን ቃሉ ይናገረናል። በሌሊት በቤተ መቅደስ ውስጥ እጆቻችንን ማንስተን በቤቶቻችን ውስጥ ሁሉ በያለንበት ስፍራ እግዚአብሔርን እስቲ እንባርከው። እግዚአብሔርን እስቲ ከፍ ከፍና አድርገው። ባለፉት ዘመናት የጠበቀን ባለፉት ዓመታት ሁሉ የታደገን ከክፉ ሁሉ የሰወረን ኖ ከሕፃንነታችን ከጫቅላ ወራት ጀምሮ እስከዚህች ሰዓት ድረስ የተሸከመንን እግዚአብሔርን እንባርከው። እንዲህ ይላል ቃሉ፣ እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ፣ ይላል መዝሙር አንድ መቶ ሰላሳ አራትን ተመልከቱ። በቅንፍ ውስጥ አዎ እግዚአብሔርን ከፍ ከፍ ማድረግ ከእኔና ከናንተ ይጠበቃል በቀኝና በግራ ጠላት በዚህን ጊዜ ሊወጋንና ሊከሰን ይፈልገን ይሆናል ምናልባት ታመን በአልጋ ቁራኛ ሆነን አዎ እግዚአብሔርን እለምነን እንደ ፈለግነው ደግሞ እንደ ጠበቅነውም መልስ ላይ መጣልን ይችላል። ወገኖቼ እግዚአብሔር በሳቱና በጊዜው ከተፍ ማለትን ያውቅበታልና አናጉረምርም። ምናልባት ሌላ ሌላ ነገርን አቅደንና አስበን እንዲሁም አስልተን ደምረንና ቀንሰን ይሳካል ይሟላል ያልነው ነገር ሳይሟላ ቀርቶ ቋጠሮ ሳያገኝ ቀርቶ በማጉረምረም ውስጥ እነሆ እንመላለስ ይሆናል። ሕይወታችንን በዚህ ዐይነት መንገድ ሊመራ ጠላት ፈልጓል። ጠላት ነክቶአልና እኛም ደግሞ በእርሱ ላይ መንቃት መቻል አለብን፣ ከእግራችን በታች ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ መድኃኔ ዓለም ጠላታችንን እስኪጥል ድረስ በእርሱ ፊት በታማኝነት እንመላለስ። ስሙን ከፍ ከፍና አድርገው በምዝጋና ውስጥ ድል ይገኛልና፣ እስቲ ስሙን በዚህ ዝማሬ አብረን ከፍ ከፍና አድርገው። What the I have? ወዳጆች ስለዚህ ዝማሬ እግዚአብሔርን እጅግ አድርገን እናመሰግናለን። ወንድማችን እንድሪያስ አዋዝ በዚህ ዝማሬ ስላገለገለን ባለበት ስፍራ እግዚአብሔር ኑሮውን፣ አገልግሎቱን ይባርክ እያልን ወደ ዕለቱ ትምህርታችን እናልፋለን። መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና እንደ ተለመደው የማቴዎስ ወንጌል ምዕራፍ አንድን ተመልከቱ። የሚኖረንን ጊዜ ሁሉ እግዚአብሔር አምላካችን ይባርክ። የዚህ ምዕራፍ አብይ መልእክት የጌታችን ኢየሱስ ክርስቶስ የዘር ሐረግና የጌታችን ኢየሱስ ክርስቶስ ከድንግል መወለድን ማብራራት ነው ወይም ደግሞ መግለጽ ነው። የዘር አረግ አዲስ ኪዳንን ስንጀምር የምንመለከተው የዘር አረግ በብዙ አቅጣጫ በመጽሐፍ ቅዱስ ውስጥ በጣም አስፈላጊ መረጃ መሆኑን ነው የመጽሐፍ ቅዱስ አጠቃላይ መልእክቱ በዘር አረጉ ትክክለኛነት ላይ ይመሰረታል በምዕራፍ አንድ እንደምንመለከተው በዚሁ ክፍል ማለት ነው የዘር አረጉ በሦስት ይከፈላል አንደኛ ጻፍ ጻፍ አድርጓቸው ከአብርሃም እስከ ዳዊት ያለ የዘር ሐረግ ከቁጥር አንድ እስከ ስድስት ያለው ማለት ነው። እንግዲህ ከአብርሃም እስከ ዳዊት ያለ የዘር ሐረግ ከቁጥር አንድ እስከ ስድስት ሁለተኛ ከሰለሞን እስከ ባቢሎን ምርኮ ድረስ ያለውን የዘር ሐረግ ከቁጥር ሰባት እስከ አስራ አንድ ያለውን ይመለከቷል። ከሰለሞን እስከ ባቢሎን ምርኮ ድረስ ያለውን የዘር ሐረግ ከቁጥር ሰባት እስከ አስራ አንድ ያለውን፣ ሦስተኛ ከባቢሎን ምርኮ እስከ ዮሴፍ አናጺው ድረስ ያለውን የዘራረግ ከቁጥር 12 እስከ 17 ባሉት ሶስት ቦታዎች ተከፍለዋል ማለት ነው። ከባቢሎን ምርኮ እስከ ዮሴፍ አናጺው የማርያም ባል ማለት ነው ድረስ ያለውን የዘራረግ ከቁጥር 12 እስከ 17 ባሉት ሶስት ቦታዎች ተከፍለዋል ማለት ነው። እንግዲህ የዘፍጥረት መጽሐፍን ስናጠና መጽሐፉ ስለ ቤተሰብ የሚያስተምረን መጽሐፍ ሆኖ እናገኘዋለን። በዘፍጥረት መጽሐፍ ውስጥ የሚገኘው የዘር ሐረግ በጣም አስፈላጊ ሲሆን ይህንኑ የዘር ሐረግ አዲስ ኪዳንን ስንጀምር በማቴዎስ ወንጌልም እንመለከታለን ወይም ደግሞ እናገኛለን። ይህ የማቴዎስ ወንጌል የመጀመሪያው ምዕራፍ ሲታይ ለማንበብ በጣም አሰልቺ ይመስላል። ለምሳሌ ያክል መጽሐፍ ቅዱስን አንብቦ ለማያቅ ሰው የማቴዎስ ወንጌልን ከመጀመሪያው እንዲያነብ ብንጋብዘው ቶሎ እንዲሰለችና ፍላጎቱንም እንዲያጣ ማድረግ ነው ወይም ደግሞ እናደርጋለን። ይህ ሰው ብዙም ገፍቶ ማንበብ አይፈልግም፣ ምክንያቱም መጽሐፉ የዘር ሐረግን በመዘርዘር ስለሚጀምር፣ ታሪኩ የሚስብ ወይም አንባቢውን የሚማርክ መስሎ አይታየውምና። በአገራችን ብዙ ጊዜ በኢትዮጵያ የመጽሐፍ ቅዱስ ማህበር ብዙ ጊዜ የአዲስ ኪዳን መጽሐፍ በየትምህርት ቤቱና የተለያዩ ድርጅቶች ሰዎች እንዲያነቡት በነጻ ያድላል። ይህ የመጽሐፍ ቅዱስ ዕደላ ሲደረግ ስለ አነባበቡ መግለጫ መስጠት አስፈላጊ ነው። ሰዎች ከማቴዎስ ወንጌል ከመጀመር ይልቅ ከሌላ ወንጌላት እንዲጀምሩ ማድረግ ጥሩ ነው። ምክንያቱም ሰዎች ይህን የዘራረግ ከመጀመሪያው ሲያነቡ ሊሰለቻቸው ስለሚችል ነው። ይህ ማለት ግን የዘራረጉን አስፈላጊነት በመቀነስ መሆን የለበትም። የአዲስ ኪዳን ትክክለኛነት በዚህ የዘራረግ እርግጠኛነት ላይ የተመሠረተ ነው። ምክንያቱም የጌታችን የኢየሱስ ክርስቶስን የዘራረግ ከአብርሃምና ከዳዊት የዘራረግ የመምጣትን እርግጠኛነት ያሳየናል። ሁለቱም በጣም አስፈላጊ ናቸው። ከአብርሃም ዘር መሆኑ ከእስራኤል ወገን መሆኑን ሲያሳይ ከዳዊት ዘር መሆኑ ደግሞ ከንጉሥ ቤተሰብ ስለ መሆኑ ያሳየናል። ደግሞ አለ የእነ ጥብ ከአብርሃም ዘር መሆኑ ከእስራኤል ወገን መሆኑን ሲያሳይ ከዳዊት ዘር መጠቀሱ ደግሞ ከንጉሥ ቤተሰብ ስለ መሆኑ ያሳየናል ማለት ነው። ለእስራኤል ወገን የዘር አረግ በጣም አስፈላጊ ነገር ነው። ምክንያቱም አንድ ሰው ከእስራኤል ወገን ስለ መሆኑ ሕጋዊ የሆነ መብት ሊኖረው የሚችለው ከአንዱ የዘራረግ ስለ መሆኑ ከታወቀ ብቻ ነው። ለምሳሌ ከምርኮ የተመለሱትን የእስራኤላውያን ዝርዝር የዘራረግ በእዝራ መጽሐፍ ውስጥ እናገኛለን። ይህ የዘራረግ ማን ከእስራኤል ወገን ስለ መሆኑ በቀላሉ ለመረዳት ያስችል ነበር ወይም ደግሞ ያስችላል። ለምሳሌ በዝራ ጊዜ በዝራ መጽሐፍ ላይ በተጻፈው የዘር አረግ መሠረት አንድ ሰው ከሌዊ ዘር ስለ መሆኑ ለማወቅ የሌዊ የዘር አረግ በተመዘገበበት ምዝገባ ወይም ደግሞ መጽሐፍ ውስጥ በመፈለግ ከሌዊ ዘር ሳይሆኑ ነን የሚሉትን በቀላሉ መለየት ይቻላል። የዘር አረግ መዝገብ በጊዜው በመንግስት እጅ ሊሆን እንደሚችል ይገመታል። የእስራኤል መንግስትም ከቤተ ክርስቲያን ጋር በመስማማት ይሰራ የነበረ መንግስት ስለነበረ መዝገቡ በቤተ ክርስቲያን እጅ ነበር ብሎ የሚገምቱ ሰዎችም አሉ። ይህ የዘራረግ መዝገብ በግልጽ ቦታ ተቀምጦ ሕዝቡ በፈለገ ጊዜ ሄዶ ይጎበኝ ነበር። ይህ የዘራረግ በግልጽ ይታይ ስለነበር ሰዎች ሊገለብጡት የሚችሉበት አጋጣሚም ነበር። ቤተ መቅደሱ እስከ ፈረሰበት ቀን ድረስ ማለትም እስከ ሰባ አመተ ምህረት ማለት ነው። የክርስቶስ ኢየሱስ ጠላቶች ይህን የዘራረግ መዝገብ ሳያዩት እንዳልቀሩ ይገመታል። ይህ በጣም ልናውቀው የሚገባና አስፈላጊ ነገር ነው ወገኖቼ። ምክንያቱም ጌታችን ኢየሱስ ክርስቶስን እነዚህ ሰዎች በተለያዩ አጋጣሚዎች የተለያዩ ጥያቄዎችን በመጠየቅ ስለ ብዙ ነገር ለማረጋገጥ ቢፈልጉም እንኳን ልብ በል ወገኖቼ፣ አንድም ቀን ስለ ዘራረጉ ጠይቀውት አያውቁም። ምክንያቱም የዘራረግ መዝገቡ በዚያን ወቅት በግልጽ ለሕዝብ ይታይ ስለ ነበረ አይተውት ስለ ትክክለኛነቱ አረጋግጠው ይሆናል ተብሎ ይገመታል። ይህም ደግሞ በጣም አስፈላጊ ነገር ነው። ምክንያቱም ጌታችን ኢየሱስ ክርስቶስን በሚገባውና በትክክለኛ ስፍራ ስለሚያስቀምጠው ነው። ይህ ደስ የሚያሰኝ ነገር ነው። ሁላችንም እንደምናስታውሰው በዮሐንስ ወንጌል ምዕራፍ አስር ከቁጥር አንድ እስከ ሁለት ጌታችን ኢየሱስ ክርስቶስ እንዳለው ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው ይላል። በበሩ የሚገባ ግን የበጎች እረኛ ነው ብሎ እንደ ተናገረው በሩ እስራኤልን የሚያመለክት ሲሆን ጌታችን ኢየሱስ ክርስቶስ ወደዚህ ወገን የመጣው በሌላ መንገድ ሳይሆን በበሩ በኩል ነው ማለት ነው። የተወለደው ከአብርሃምና ከዳዊት የዘር ሐረግ ነው። ይህንን እውነት ነው ማቴዎስ በፊታችን የሚያስቀምጥልን፣ በብሉይ ኪዳን ይነገሩ ስለ ነበሩት ነገሮች ፍጻሜ ነው። ለዚህ ነው የክርስቶስ ጠላቶች የዘራረጉን በተመለከተ ጥያቄ ሊጠይቁት ያልፈለጉት ይህን ስላወቁ በሌላ መንገድ ነበር ጥያቄ ያቀረቡለት ወይም ደግሞ የሚያቀርቡለት። አንድ ጊዜ ለወጣቶች በተዘጋጀ የመንፈሳዊ ስብሰባ ላይ የእግዚአብሔርን ቃል ያስተምር የነበረ ሰው የተሰበሰቡትን ወጣቶች አንድ ጥያቄ ጠየቁ፣ እንዲህ በማለት እስቲ ከእናንተ ውስጥ ወይም ደግሞ ከእናንተ መሃል ዓመቱን በሙሉ ሳያቋርጥ መጽሐፍ ቅዱስን ያነበበ ሰው ካለ እጁን ያውጣ ብሎ ነበር የጠየቁት። ማንም እጁን ያወጣ ሰው አልነበረም። እውነቴን ነው እምላቸው። ደጋግሞ ቢጠይቅም እንኳን እጁን የሚያወጣ ሰው አልነበርም። በመጨረሻ ግን ከወደ መጨረሻ የተቀመጠ አንድ ሰው ፈራ ተባያለ እጁን አወጣና እንዲህ አለ፣ እኔ አመቱን በሙሉ አንብቤ አለሁ ነገር ግን ያነበብኩት እኔን ደስ የሚለኝን የመጽሐፍ ቅዱስ ክፍል እየመረጥኩ ነው አለ። ለምሳሌ የዘር ሐረግ ያለበትን አላነበብኩም ሲል የተሰበሰቡት ወጣቶች በሙሉ አስተማሪውም ሳይቀር ከት ብለው ሳቁም። ከዚያም ልጁ ሌላውንም እንዳላነበበ ተናገረ። መቼም እናንተንም ሳይገርማችሁ አይቀርም። መቼም ቢሆን ወገኖቼ፣ መጽሐፍ ቅዱስን ማንበብ ካለብን ላለማንበብ መርጠን የምንተው ሊኖር አይገባም ሁሉም ለትምህርታችን ተጽፏልና በተለይ በማቴዎስ ወንጌልም ሆነ ሌላ ቦታ የተጻፉትን የዘራረጎችን ልናነብና ልናውቃቸው የሚገቡ በጣም አስፈላጊ ነገሮች ናቸው። ይህ በማቴዎስ ወንጌል የተጻፈው የዘራረግ በዮሴፍ በኩል ያለውን የጌታችን ኢየሱስ ክርስቶስን የዘራረግ ይነግረናል። በማርያም በኩል ያለውን የጌታችን ኢየሱስ ክርስቶስ የዘራረግን ወደፊት የሉቃስን ወንጌል ስናጠና እንመለከታለን። ማሪያ ሌለሌን በስልጣኑ ቃል የደገፈ ከመላእክት በላይ ስምን የወረሰ አገልጋዮቹንም የእሳት ነበልባል የሚያደርገው ኢየሱስ

I'm the let's overcharge. ማቴዎስ ምዕራፍ አንድ ቁጥር አንድ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። ይህ የትውልድ መጽሐፍ የሚለው ቃል የማቴዎስ ብቸኛና ለየት ያለ አገላለጽ፣ በሌላ ስፍራ በአዲስ ኪዳን ውስጥ የማይገኝ አገላለጽ ነው። ልብ በሉ አድማጮቼ፣ ወደ ኋላም ተመልሰን እንኳን በብሉይ ኪዳን ውስጥ ከሚልኪያስ እስከ ዘፍጥረት ብንመለከት፣ ይህ ቃል ፈጽሞ ከማቴዎስ ወንጌል ውጪ የለም ወደሚለው አጠቃላይ ማረጋገጫ ልንደርስ እንችል ይሆናል። ነገር ግን የዘፍጥረት መጽሐፍ ምዕራፍ አምስት ላይ ስንደርስ ባለፈው ጊዜ እንደ ተማራችሁት ማለት ነው። በቁጥር አንድ ላይ እንዲህ የሚል ቃል እናነባለን፣ ይህ መጽሐፍ የአዳም የትውልድ መጽሐፍ ነው የሚል እናነባለን፣ ወይም ደግሞ እናገኛለን። ተመሳሳይ ያገላለጽን በዘፍጥረት መጽሐፍ ውስጥም እናገኛለን። ስለዚህ ሁለት መጽሐፎች አሉ እነርሱም የአዳም የትውልድ መጽሐፍና የጌታችን ኢየሱስ ክርስቶስ የትውልድ መጽሐፍ ናቸው። ደግሞ አለሁ እነዚህ ሁለት መጽሐፎች የአዳም የትውልድ መጽሐፍና የጌታችን ኢየሱስ ክርስቶስ የትውልድ መጻሕፍት ናቸው ማለት ነው። ዛሬ ያለነው እኛ ከአዳም ወገን እንደሆን መጽሐፍ ይነግረናል። ግን እንዴት ከአዳም ወገን ልንሆን የምንችለው? በትውልዳችን ነው ልባላችሁ። ከአዳም ወገን ልንሆን የምንችለው በትውልዳችን ነው። ከዚህ ወገን ለመሆን ያደረግነውም ሆነ ልናደርጋቸው የሚገቡ ነገሮች ምንም የሉ። ነገር ግን በትውልድ ከአዳም ወገን ሆነናል። በአዳም በኩል ግን የሮሜ መጽሐፍ በምዕራፍ አምስት ቁጥር አሥራ ሁለት እንደሚናገረው ሁሉም ሞቷል። የአዳም መጽሐፍ የሞት መጽሐፍ ነው ማለት ነው። ሌላኛው መጽሐፍ ደግሞ የጌታችን የኢየሱስ ክርስቶስ የትውልድ መጽሐፍ ነው። ከጌታችን ከኢየሱስ ክርስቶስ የትውልድ ወገንስ እንዴት ልንሆን እንችላለን? ይህም ጥሩ ጥያቄ ነው። ከዚህም ወገን ልንሆን የምንችለው በትውልድ ነው፣ ማለትም በዳግም መወለድ ነው። የዮሐንስ ወንጌል ምዕራፍ ሦስት ቁጥር ሦስት እንደሚናገረው ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግሥት ሊያይ አይችልም እንደሚለው ማለት ነው። ይህ ደግሞ መወለድ ስማችን በሕይወት መጽሐፍ ላይ እንዲመዘገብ ያደርገናል። ይህም የሚሆነው በክርስቶስ በመታመን ነው። ይህ ደስ ያሰኛል። ያለምንም ጥያቄ ሁላችንም አድማጮቼ፣ በመጀመሪያው የአዳም የትውልድ መጽሐፍ ውስጥ እንዳለን እርግጠኞችንን። በሁለተኛው በጌታችን በኢየሱስ ክርስቶስ የትውልድ መጽሐፍ ውስጥ በሕይወት መዝገብ ላይ መገኘት ደግሞ በጣም አስፈላጊ ነው፣ የሕይወት መጽሐፍ ነውና። ልባላችሁ ማቴዎስ በመጀመሪያው ምዕራፍ የዘራረግ ዝርዝር ውስጥ ሲጽፍልን በመጀመሪያ የዳዊት ልጅ ከዚያም የአብርሃም ልጅ እያለ ነው የሚጠቅሰው። ምዕራፍ አንድ ቁጥር አንድን አንድ ጊዜ ማየት ትችላላችሁ። ማቴዎስ የአብርሃምን ከዳዊት በፊት መኖር ሳያቀርቶ ነው ወይስ ለምንድን ነው እንደዚያ እያለ የሚጽፈው? ማቴዎስ በእርግጥ ያውቃል። በሚቀጥሉት የዘራረግ ዝርዝር ይህንን ግልጽ ያደርገዋል። ታዲያ በመጀመሪያ ላይ ለምን ዳዊትን አስቀደመ? ይህን በማድረግ ማቴዎስ ሊያቀርብ የፈለገው ነገር የጌታችን ኢየሱስ ክርስቶስን መሲህ መሆንና ንጉሥ መሆንን በዚህች ምድር ላይ የእግዚአብሔርን መንግሥት ወይም ደግሞ መንግሥተ ሰማያትን የሚመሰርት እርሱ ስለ ሆነ መጀመሪያ መምጣት ስላለበት ነው። መልሱ ይህ ነው። በመጀመሪያ በዳዊት የዘራረግ ውስጥ መሆን አለበት። እግዚአብሔር ለዳዊት በነቢያት በኩል የተናገረውን ትንቢት ለመፈጸም ክርስቶስ ኢየሱስ የዳዊት ልጅ ነው። ጌታችን ኢየሱስ ክርስቶስ የአብርሃም ዘር ነው። ይህም በጣም አስፈላጊ ነገር ነው። ምክንያቱም በዘፍጥረት ምዕራፍ ሀያ ሁለት ቁጥር አሥራ ስምንት እግዚአብሔር ለአብርሃም እንዳለው በዘርህ የምድር አሕዛብ ሁሉ ይባረካሉ። እንዲሁም በገላትያ ምዕራፍ ሦስት ቁጥር አሥራ ስድስት ለአብርሃም ለዘሩም የተስፋ ቃል ተነገረ የሚል ተጽፎ እናገኛለን። ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው። ስለዚህ ወገኖቼ ጳውሎስ በዚህ ስፍራ የሚጠቅሰው ኢየሱስ ክርስቶስ የአብርሃም ልጅ እንደሆነ ነው። እስቲ መጽሐፍ ቅዱሳችንን ገለጥ አድርገን ከማቴዎስ ወንጌል ምዕራፍ አንድ ከቁጥር ሁለት እስከ ስድስት ያለውን አንድ ላይ እናም አብርሃም ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ያዕቆብም ይሁዳንና ወንድሞቹን ወለደ። ይሁዳም ከትዕማር ፋርስንና ዛራን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አምናዳብን ወለደ። አምናዳብም ነአሶንን ወለደ። ነአሶንም ሰልሞንን ወለደ። ሰልሞንም ከራኬብ ቦኤዝን ወለደ። ቦኤዝም ከሩት ኢዮቤድን ወለደ ኢዮቤድም እሴይን ወለደ እሴይም ንጉሥ ዳዊትን ወለደ ይላል። ከዚህ በላይ የተዘረዘሩት የዘራረጎች ወገኖቼ በጥንቃቄ ለመረመረ ሰው በጣም ትኩረት ከመሳባቸው ሌላ በጣምም የሚያስፈሩ ናቸው። በዘራረጉ ውስጥ አራት ስሞች የሴት ስም የሆኑ ይህም ብቻ ሳይሆን የአሕዛብ ስሞች በኢየሱስ ክርስቶስ የዘራረግ ውስጥ ተዘርዝሮ ወይም ደግሞ ገብተው ይገኛሉ። በዕብራውያን ደንብ መሠረት የሴት ሴት ስም በዘራረግ ውስጥ አይጨመርም። ይህ ምንም ችግር የለውም። ምክንያቱም ዛሬም በዘራረግ ውስጥ የሴቶች የዘራረግ በጋብቻቸው ላይ ሲያበቃ፣ የባሎቻቸው ወይም የወንዱ የዘራረግ ይቀጥላል። ሁለቱ ጥንዶች የወንድየውን ስም ስለሚወስዱ ይህ ይጻፋል ወይም ደግሞ ይነገራል። በዕብራውያን ደንብም እንዲሁ ነው። ጌታችን ኢየሱስ በዚህ ምድር ላይ በነበረበት ጊዜ በዘራረጉ ውስጥ የተጨመሩት የአራት ሴት ስሞችና አሕዛቦች ጒዳይ ያልተለመደ ነበር። ሁላችንም ከእግዚአብሔር ቃል እንደ ተማርነው እግዚአብሔር ለሕዝቡ ለእስራኤላውያን ከሰጠው ሕግ ውስጥ ሕዝቡ ከአሕዛብ ጋር እንዳይጋቡ አዘው ነበር። ለአብርሃም ስለ ልጁ ስለ ይስሐቅ ሲነግረው አብርሃምን ያዘዘው ለይስሐቅ ሚስት ወደ ወገኖቹ ልኮ እንዲያስመጣለት ነበር። ይስሐቅም ለልጁ ለያዕቆብ እንዲሁ አደረገ። ይህ የእግዚአብሔር ሕግ ነበር። ኢየሱስ ክርስቶስ ከመጣበት የዘር ሐረግ ውስጥ ያሉ ሰዎች ከማንም ዘር ሳይጋቡ እግዚአብሔርን ብቻ እያመለኩ እንዲኖሩ ያዘዘው እግዚአብሔር ራሱ ነበር። የሚገርመው ነገር ግን በማቴዎስ ወንጌል ውስጥ በተጻፈው መሠረት በክርስቶስ ኢየሱስ የዘር ሐረግ ውስጥ አራት ከአሕዛብ ወገን የሆኑ ሴቶች ተዘርዝረው እናያለን። ልብ በሉ የተወደዳችሁ የጌታ ቤተሰቦች፣ አራት አሕዛብ ሴቶች ናቸው ማለት ነው። ከአራቱ ሴቶች ሁለቱ ከነዓናውያን፣ አንዷ ሞዓባዊት፣ አንዷ ደግሞ ከኬጢያዊ ነገድ ናት። እንዴት እነዚህ አራት ሴቶች ወደዚህ የዘር ሐረግ ተጨመሩ ብሎ መጠየቅ አግባብ ያለው ጥያቄ ነው። የመጀመሪያዋ ሴት ትዕማር ትባላለች። ይህቺ ሴት በማቴዎስ ምዕራፍ አንድ ቁጥር ሶስት ማቴዎስ ምዕራፍ አንድ ቁጥር ሶስትን ተመልከቱ ተጠቅሳ እናገኛታለን። የዚህች ሴት ታሪክ በዘፍጥረት ምዕራፍ ሰላሳ ስምንትም ውስጥ ትዕማር ተብላ ተጠርታ እናገኛለን። ዘፍጥረት ምዕራፍ ሰላሳ ስምንት ጥሩ ያልሆነ ታሪክ የተመዘገበበት የመጽሐፍ ቅዱስ ክፍል ነው። እንግዲህ ከዘፍጥረት ምዕራፍ ሰላሳ ስምንት እንደምንረዳው ትዕማር ወደ ኢየሱስ ክርስቶስ የዘራረግ ውስጥ ገብታ የምናገኛት ኃጢአተኛ ሆና እያለች ነው። ሁለተኛዋ ሴት ደግሞ ራኬብ ትባላለች። ይህቺ ደግሞ በማቴዎስ ወንጌል ምዕራፍ አንድ ቁጥር አምስት ላይ የተጠቀሰችዋ ናት። ስለዚህች ሴት ታሪክ በኢያሱ ምዕራፍ ሁለት ኢያሱ ምዕራፍ ሁለት ውስጥ ስናነብ ብዙም ጥሩ ታሪክ እንዳላታና ነይም በዚህ ምዕራፍ ውስጥ ረአብ ተብላ ትታወቃለች። ነገር ግን እግዚአብሔርን ወደ ማወቅ ከመጣች በኋላ ግሩምና ድንቅ ሴት ሆና ደግሞ እናያታለን። በዕብራውያን ምዕራፍ አሥራ አንድ ቁጥር ሰላሳ አንድ ላይ እንደ ተጠቀሰው ጋለሞታይቱ ረአብ ሰላዮችን በሰላም ስለ ተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። አያችሁ። ወደ ክርስቶስ የዘራረግ የተጠቃለለችው አምና ስላደረገችው ድርጊት ነው። እምነት ነበራት ማለት ነው። እቺ ሴትዮ ኀጢአተኛ ብትሆንም እምነቷ ወገኖቼ ከመጥፋት ያዳናት ሴት ናት። ኀጢአተኛን የሚታደግ አምላክ ስሙ ለዘላለም የተመሰገነ ይሁን። ወዳጆች በከብቶች በረት ውስጥ ደስ በማይል ስፍራ የተወለደው ጌታ ኢየሱስ ክርስቶስ ዛሬም በእኔና በእናንተ ልብ ውስጥ በኀጢአተኞች ልብ ውስጥ ለመወለድ ይፈልጋል። ስሙን ለዘላለም የተመሰገነ ይሁን። እኔና እናንተንም በዚሁ ታድጎናል ከክብሩ የዛሬው ጥናታችን እንግዲህ እዚህ ላይ አበቃ። በቴክኒኩ በኩል ዓለማየሁ ዳዊት፣ በትምህርቱ በኩል ደግሞ እኔ አበበ ከበደ ወርቅ የነበርኩኝ ደህና አደሩ። ወደ ዓለም መታ የሰውን ልጅ መር